በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 11 2013 ዓ ም ዝግጅታችን አሁን ጀመረ። በኢትዮጵያ ፌዴራል መንግስትና በህወሀት መካከል እየተካሄደ ባለው ጦርነት የዩናይትድ ስቴትስ ዋና ግብ ውጊያው ፈጥኖ እንዲቆም ሰላም እንዲመለስ የሲቪሎች ደህንነት እንዲጠበቅ መጣር መሆኑን የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናሽ አስታውቀዋል በአብይ ርዕስ ዘገባውን እናስደምጣችኋለን ህወሀት ትላንት ሌሊት ወደ ባህር ዳር የተኮሰችው ሮኬቶች ምንም አይነት ጉዳት አለማድረሳቸውን የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጄኔራል ይልማ መርዳሳ አስታወቁ። እኛ የራሳችን የግዳጅ አፈጻጸም ስነ ስርአት ያለን ህግ ያለን፣ በህግ የምንተዳደር ፓይለቶቻችንም፣ ሁላችን ስንመራ፣ ፓይለቶችም ሲጓጉ የራሳቸው የሆነ የግዳጅ አፈጻጸም ህግጋት አለ። እነዚህ ህግጋቶች ሲቪሊያን የተሰበሰቡበት፣ የእምነት ቦታዎች ከፍተኛ የሆነ ጥንቃቄ ነው የሚደረገው። ሮኬቱ ማሳቸው ላይ እንዳረፈ የሚናገሩ አርሶ አደሮችም አነጋግረናል። ከዛ የሳት ምዝግዝጉ እየመጣ እያለ አሁንም ደግሞ ተኩስ ተጨመረ። ሶስት ጊዜ ነው ጮህ። እንደ ቀበሌ ግን አራት እኔ መሰለን። ማለት አሁን የዋርካ ቀበሌ፣ የዛፍ ቀበሌ፣ የቤት ቀበሌ የሚባል አለ። አራት መሰለን ግን እኔ ሳዳምጡ ሶስት ነው ተኛው። በእንቅልፍ እንደወሰደ ድብልቅ ሰጠው። እኔ ዘወዴ ብንን ብል ምንም ነገር አላ ያገኘነ። ብንመጣ ግን አዝመራችን በልጦት አገኘነ። በሌላ በኩል መቀሌ ዩኒቨርሲቲ በኢትዮጵያ አየር ኃይል በቦምብ ተደብድቧል መባሉን አንድ የዩኒቨርሲቲውን ባለስልጣን ጠቅሶ አሶሽየትድ ፕሬስ ዘግቧል። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲሆን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር እተዋችሁ። ጤና ይስጥልኝ። እንደምናመሻችው አድማጮች ዜናዎቹን የማሰማችው ቆንጂት ታዬ ነኝ። የኢትዮጵያ የመከላከያ ሰራዊት አክሱም፣ አድዋና አዲግራት ዙሪያን መቆጣጠሩን የአስቸኳይ ጊዜ አዋጅ የመረጃ ማጣሪያ አስታውቋል። የኢትዮጵያ ቴሌቪዥን የአስቸኳይ ጊዜ አዋጅ የመረጃ ማጣሪያ መግለጫውን ጠቅሶ ባስተላለፈው ዜና በምዕራብ ግንባር የህወሀትን ኃይል እያጠቃ ያለው የመከላከያ ሰራዊት አክሱምን ሙሉ በሙሉ መቆጣጠሩንና ከአክሱም ወደ አድዋ በነበረው ጉዞ አንዳንድ ቦታ ላይ የህወሀት ኃይሎች ለመከላከል ቢሞክሩም ድል ተመትተዋል ማለቱን ጠቅሷል። እንጥጮና የአዲግራት ዙሪያን ተቆጣጥሮ ወደ አዲግራት ከተማ እየገሰገሰ መሆኑንም ዜናው ገልጿል። በርካታ የህወሀት ተዋጊ ወታደሮች እጅ መስጠታቸውን ኢቲቪ የአስቸኳይ መረጃ መግለጫውን ጠቅሶ ዘግቧል። ከትግራይ ክልል መንግስት በኩል በጉዳዩ ዙሪያ የተገኘ ምላሽ የለም። በኢትዮጵያ ሰሜናዊ የትግራይ ክልል እየተካሄደ ካለው ውጊያ በመሸሽ በቀጣዮቹ ስድስት ወራት እስከ አንድ ዓመት ጊዜ ውስጥ ሁለት መቶ ሺህ ሰዎች ወደ ሱዳን ሊሰደዱ ይችላሉ ብሎ እንደሚጠብቅ የተባበሩት መንግስታት ድርጅት ተናገረ። ረብ ሁለት አንድ ሺህ ስምንት መቶ ዘጠና ስድስት ስደተኞች ወደ ሱዳን ድንበር አቋርጠው መግባታቸውን የገለጸው የመንግስታቱ ድርጅት ግጭቱ ከሁለት ሳምንታት በፊት ከተቀሰቀሰ ወዲህ ሱዳን የገቡት ኢትዮጵያውያን 33 ሺህ መድረሳቸውን አመልክቷል። የተባበሩት መንግስታት ድርጅት ብዙዎቹ በውጊያው እንድንሳተፍ ያስገድዱናል ብለው የተሰደዱ ወጣት ወንዶች መሆናቸውን የገለጸው ለበርካታ ቀናት በጫካ ውስጥ በእግር ተጉዘው የገቡት ስደተኞች ብዙዎቹ በድካምና በረሃብ የተጎዱ መሆናቸውንና የሕክምና እርዳታ የሚያስፈልጋቸውም እንዳሉ አክሎ ገልጿል። የተባበሩት መንግስታት የህፃናት መርጃው ድርጅት ዩኒሴፍ ትናንት ሐሙስ ባወጣው መግለጫ ትግራይ ክልል ውስጥ ማህበረሰቦች ዘንድ መድረስ የማይቻል መሆኑንና መገናኛዎችም እንደተቋረጡ በመሆናቸው ሰብአዊ ድጋፍ የሚያስፈልጋቸው ሁለት ነጥብ ሶስት ሚሊዮን ህጻናት መኖራቸውንና ሊደረስላቸው እንዳልተቻለ ተናግረዋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ኢትዮጵያ ውስጥ እየተካሄደ ስላለው ውጊያ ትናንት በትዊተር ገጻቸው መግለጫ አውጥተዋል። የሀገሬ የኢትዮጵያ ሁኔታ እጅጉን ያሳዝነኛል። ሁሉም ወገኖች ሰላም ለማምጣት እንዲሰሩ የሲቪሎችን ደህንነት እንዲያረጋግጡ ችግር ላይ ላሉ ኢትዮጵያውያን የጤናና ሌላም ሰብአዊ ድጋፍ እንዲገባላቸው እንዲያደርጉ እማጸናለሁ ብለዋል። ዶክተር ቴድሮስን የኢትዮጵያ የጦር ኃይሎች ጠቅላይ ታማዦር ሹም ጀኔራል ብርሃኑ ጁላ ለህወሀት ድጋፍ እያሰባሰቡ ናቸው ሲሉ ወቀሳ ማሰማታቸው ይታወሳል። ይህንን ወቀሳ በትዊተር ባወጡት መግለጫቸው በቀጥታ ያላነሱት ዶክተር ቴድሮስ በውጊያው በሰዎች ላይ እየደረሰ ስላለው ጉዳት የሚቀርቡ ሪፖርቶች ሪፖርቶችና ብዛት ያላቸው ሰዎች ከቀያቸው እየተፈናቀሉ ወደ አጎራባች ሀገሮች መሰደዳቸው በጥልቅ አሳዝኖኛል ብለዋል። በዚህ የኮቪድ-19 ወረርሽኝ ወቅት በመሆኑም በጤና ላይ የሚኖረው አንድምታ አብዝቶ ያሳስበኛል ሲሉ አክለዋል። አስከትለው በልጅነት የጦርነትን አስከፊ ጥፋትና ሰብአዊ ጉዳት አይቸዋለሁ። በአዋቂነቴም ይህንኑ የግል ተመክሮዬን ለሰላም ለመስራትና ተፋላሚ ወገኖች በንግግር ሰላም እንዲያወርዱ ለማቀራረብ እየተጠቀምኩበት ነኝ ብለዋል። ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ በዶክተር ቴድሮስ አድሃኖም ላይ ለሰነዘሩት ወቀሳ ትናንት በጋዜጠኞች የተጠየቁት የአስቸኳይ ጊዜ አዋጁ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ያላስደሰተን መንግስትን ማብራሪያ እንዲሰጣቸው ደግሞ ምን አስተዋጽኦ ላድርግ ብለው መጠየቅ ሲገባቸው ያን አለማድረጋቸው ነው ብለዋል። እያደረጉት ስላለው እንቅስቃሴም እናውቃለን ሲሉ አምባሳደር ሬድዋን ሁሴን አክለው ተናግረዋል መንግስት ላይ ጫና ተደርጎ ለድርድር እንዲቀመጥ ለማስገደድ ወዲያ ወዲህ እያሉ ናቸው መሪዎች ጋር እየደወሉ የተለያዩ ድርጅቶችና ብዙዎች ወገኖች ጋር እየሄዱ መሆኑንም እናውቃለን በጉዳዩ ዙሪያ መንግስት አቋም ሲይዝ እናስታውቃለን ብለዋል የዓለሙ የጤና ድርጅት ስራ አስኪያጅ በዚህ የትዊተር መግለጫቸው የተባበሩት መንግስታት ዋና ጸሐፊ እንዳደረጉት ሁሉ ውጥረቱን የሚያረግብና ለግጭቱ ሰላማዊ መፍትሄ እንዲገኝ አስቸኳይ እርምጃ ይወሰድ ዘንድ ጥሬን አቀርባለሁ ሲሉ አስነብበዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኢዴፓ መስራችና ከፍተኛ አመራር የሆኑት አቶ ልደቱ አያሌው ዛሬ ኦሮሚያ ክልል ጠቅላይ ፍርድ ቤት ምስራቅ ምድብ ወንጀል ችሎት ቀርበዋል። የዛሬው ቀጠሮ ብይን ለመስጠት የነበረ ቢሆንም አቃቢ ህግ ክስ አሻሽሎ እንዲያቀርብ በመጠየቁ ለኅዳር 24 2013 ዓ ም ተለዋጭ ቀጠሮ ተይዟል። ፀሐይ ዳምጠው ዝርዝሩን ይዛለች። በአቶ ልደቱ አያሌው ላይ አቃቤ ህግ ያቀረበው ሁለተኛው ክስ እንዲሻሻል የኦሮሚያ ክልል ጠቅላይ ፍርድ ቤት ምስራቅ ምድብ ወንጀል ችሎት አዘዘም። አቶ ልደቱ አያሌው በተከሰሱበት ሁለተኛው ህገ መንግስቱን ለማፍረስ በማሰብ የሽግግር ሰነድ ማዘጋጀት ወንጀል የቀረበባቸው ክስ ነው እንዲሻሻል የታዘዘው ስሉ የአዴፓ ፕሬዚዳንት አቶ አዳነ ታደሰ ተናግረዋል። የኦሮሚያ ክልል ጠቅላይ ፍርድ ቤት ምስራቅ ምድብ ወንጀል ችሎት በባለፈው ቀጠሮ ክሱ ላይ የቀረበው የመጀመሪያ ደረጃ መቃወሚያ መርምሮ ትዕዛዝ ለመስጠትና አቶ ልደቱ ባቀረቡት የዋስትና ጥያቄ ላይ ብይን ለመስጠት ለዛሬ ተለዋጭ ቀጠሮ ሰጥቶ ነበር ነበር ሲሉ አቶ አዳኔ ተናግረዋል። ቶልደቱ ባለፈው ጥቅምት ሀያ በነበራቸው ቀጠሮ በተከሰሱበት ወንጀል ብይን ለመስጠት ነበር ቀጠሮ የተያዘው በቀጠሯቸው መሰረት ቢገኙም ክስ መቃወሚያቸው ከማሽን ወደ ጽሑፍ አልተገለበጠም በሚል ነበር ለዛሬ የተቀጠሩት። በዛሬው የፍርድ ቤት ቀጠሯቸው ፍርድ ቤቱ ብይን ሰጥቷል። በብይኑ የተከሰሱበት አንቀጽ ሁለት መቶ ሰላሳ ስምንት እና አንቀጽ ሁለት መቶ ሀምሳ ስድስት በተገቢ መንገድ ግልጽ ያልሆነና ብይን ለመስጠት የሚያስቸግር ስለሆነ አቃቢ ሕግ ክሱን አሻሽሎ እንዲያቀርብ የሚል ውሳኔ ሰጥቷል። የዋስትና ጉዳዩንም ተሻሽሎ የሚቀርበውን ክስ አይተን በዛን ቀን ነው ውሳኔ የምሰጠው በሚል ለህዳር ሀያ አራት ተለዋጭ ቀጠሮ ሰጥቷል። በዚህ ቀጠሮ መሰረት ፍርድ ቤቱ ዛሬ አቃቤ ሕግ ያቀረበው ክስ አንቀጽና ዝርዝሮ አይጣጣምም ስል ክሱን አሻሽሎ እንዲያቀርብ አዟል። ለአሜሪካ ድምፅ ሀይድ አምጦ ከአዲስ አበባ ወደ ዓለም አቀፍ ዜናዎች ስንሻገር የዩናይትድ ስቴትስ ተመራጩ ፕሬዚደንት ጆ ባይደን ደቡባዊቱን ጆርጂያ ክፍለ ግዛትን እንዳሸነፉ ታወጀ። ጆርጂያ ላለፉት 30 ዓመታት ገደማ ለሚጠጋ ጊዜ ዲሞክራትን ለፕሬዚደንትነት መርጣ አታውቅም። የክፍለ ግዛቷ የምርጫ ባለስልጣናት በመራጮች የተሰጡት ድምጾች በእጅ ተቆጥረው ከተቆጠሩት አምስት ሚሊዮን የሚሆኑ ድምጾች ውስጥ ጆ ባይደን ፕሬዚደንት ዶናልድ ትራምፕን በ12000 ድምፅ እንደሚመሯቸው ማሳየታቸውን ትናንት አረጋግጠዋል። ይህንኑ ተከትሎ አሶሽየትድ ፕሬስ ጆ ባይደን የጆርጂያን 16 የክፍለ ግዛት መራጭ ተወካይ ድምፅ አሸንፈዋል ሲል አውጆላቸዋል። ኤፒ ጆ ባይደን 270 የክፍለ ግዛት ድምጾችን መያዛቸውን ተከትሎ ተመራጭ ፕሬዝደንትነታቸውን ያወጀላቸው እንደሆነ ሲታወስ የአሁኑ የጆርጂያ ውጤት ደግሞ ያን ቁጥር ወደ ሶስት መቶ ስድስት ከፍ አድርጎታል። ይህ በዚህ እንዳለ ተመራጩ ፕሬዚደንት ጆ ባይደን ፕሬዚደንት ዶናልድ ትራምፕን የፕሬዝደንታዊ ምርጫውን ውጤት ባለመቀበላቸውና የእሳቸው የሽግግር ቡድን ኮሮና ቫይረስ ወረርሽኝን የሚመለከቱ ቁልፍ የመንግስት መረጃዎችን እንዳያገኝ በመከልከላቸው ትናንት አጥብቀው ነቀፌታ ሰንዝረዋል። እኚህ ሰው ምን አይነት አስተሳሰብ እንዳላቸው አይገባኝም ነው ያሉት ባይደን። አለማሸነፋቸውን እንደማያሸንፉም ጥር ሀያ ሲመጣ በዓለ ሲመታችን እና ቃለ መሀላችን እንደሚከናወን እንደሚያውቁ እርግጠኛ ነኝ ብለዋል። የሚያደርጉት ነገር አላማው ምንድን ነው የሚለው ጋር ሳልሄድ የሚሰሩት ስራ እጅግ የሚያናድድ ሆኖ አግኝቼዋለሁ ብለዋል። ባይደን ይህን ያሉት በኢንተርኔት በቪዲዮ አማካኝነት ከአስር ዲሞክራትና ሪፐብሊካን የክፍለ ግዛት አስተዳዳሪዎች ጋር ውይይት ካደረጉ በኋላ በሰጡት ቃል ነው። የምስጋና ቀንና የገና በዓላት እየተቃረቡ ባሉበት በአሁኑ ወቅት ሆስፒታል የሚገቡ የኮቪድ-19 ህሙማን ቁጥር እያሻቀበ መሆኑን የቀድሞው ምክትል ፕሬዚደንት አንስተዋል። ሁኔታው በህክምና ተቋማትና ሰራተኞች እንዲሁም በሀገሪቱ ኢኮኖሚ ላይ ከባድ ጫና እያደረሰ መሆኑንም አመልክተዋል። በዩናይትድ ስቴትስ በአሁኑ ጊዜ በየቀኑ በብዙ መቶ ሺዎች የተቆጠሩ አዲስ የኮቪድ ተጠቂዎች እየተገኙ ናቸው። ተመራጩ ፕሬዚደንት ጆ ባይደን ዊልሚንግተን ደላወር፣ ላይ ለጋዜጠኞች ቃላቸውን ከሰጡ በኋላ በጥቂት ጊዜ ተከትሎ የዋይት ሃውስ የኮሮና ቫይረስ ግብረ ኃይል ዋይት ሃውስ ላይ ገለጻ አድርጓል። ምክትል ፕሬዚደንት ማይክ ፔንስ እና ሌሎችም የግብረ ኃይሉ አባላት የኮሮና ቫይረስ ክትባቶችን አስመልክተው ማይክ ፔንስ እየደረሰልን ነው የሚል ተስፋ ያዘለ ንግግር ያደረጉ ሲሆን የጤና ሚኒስትሩ አሌክስ ኤዛርም የተስፋ ጭላንጭል እያየን ነው ብለዋል። የግብረ ኃይሉ ሰብሳቢ ዶክተር ዴብራ ብሪክስ ግን አሁን ላይ ያተኮረ መልእክት ነው ያስተላለፉት። ለሚቀጥለው ሳምንት የምስጋና ቀን ወደየ ቤተሰቦቻቸው ለመጓዝ እየተሰናዱ ያሉ በሚሊዮኖች የሚቆጠሩ አሜሪካውያን ከምንጊዜው የሚበልጥ እንዲጠነቀቁ አሳስበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በእስራኤል በተያያዘው ምዕራብ ዳርቻ ውስጥ ያለውን የእስራኤል ሰፈራን ለመጎብኘት የመጀመሪያው የዩናይትድ ስቴትስ ከፍተኛ ዲፕሎማት ሆነዋል። አብዛኛው የዓለም ማህበረሰብ የሰፈራ ቦታዎቹን ሕገ ወጥ አድርጎ ያያቸዋል ስትል የአሜሪካ ድምፅ የዲፕሎማሲ ጉዳይ ዘጋቢ ሲንዲ ሴን ባቀረበችው ዘገባ ጠቅሳለች። አዳነች ሳዬ ታቀርበዋለች። ለአራት አስርተ ዓመታት ያህል የዘለቀውን የዩናይትድ ስቴትስ የመካከለኛ ምስራቅ ፖሊሲን በመቀልበስ ተግባር ታሪክ የሰራው በሄሊኮፕተር የተደረገ አጭር ጉብኝት እንደነበር ታውቋል። የጎላን ኮረብታዎችንም ጎብኝተዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጎን ሆነው ተናግረዋል። ሁለት ሺ ታቃለህ። ዛሬ የኮላን ኮረብታዎችን የመጎብኘት እድል አገኛለሁ። ይህ የእስራኤል ክፍል መሆኑን እውቅና ያገኘው በፕሬዝደንት ትራምፕ ውሳኔ ነው። ከታሪክ አንጻር ወሳኝ ነው። እውነታውን የመቀበል ጉዳይ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝደንት ትራምፕን አመስግነዋል። ን አመስግነዋል ፕሬዝደንት ትራምፕን አመሰግናለሁ ዩናይትድ ስቴትስ ኢየሩሳሌምን በእስራኤል መዲናነት እውቅና ሰጥታለች። ዩናይትድ ስቴትስ ኤምበሲንም ወደ ኢየሩሳሌም አዙራለች። ለፕሬዚደንት ትራምፕ ምስጋና ይድረስና ዩናይትድ ስቴትስ የጎላን ኮረብታዎችን በእስራኤል ግዛትነት እውቅና ሰጥታለች። ፍልስጤማውያን የተቃውሞ ሰልፈኞች የፓምፒዮን ጉብኝት አደገኛ ነው በማለት ተቃውመውታል። ጎማዎችን አቃጥለዋል። ሳምባሁር የተባለ ፍልስጤማዊ ሀሳቡን ገልጿል። ይህ የሰፈራ ቦታ በመላ ምዕራብ ዳርቻ ካሉት አንድ መቶ ገደማ የሚሆኑ ሰፈራዎች አንዱ ነው። ማንም ይጎብኛቸው አይጎብኛቸው፣ ሁሉም ህገወጥ ናቸው። አንዳንድ ተንታኞችም ስጋታቸውን ገልጸዋል። ለሁለት መንግስታቱ መፍትሄ መሰናክል ነው ይላሉ። ፍልስጤም የራሷ መንግስት እንዲኖራት ለሚያደርግ ስምምነት ማለት ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን ለዜናዎቹ እናመሰግናለን። የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የአርብ ህዳር 11 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ እንገኛለን። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው የምታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን ወደ ቀደመው ዘገባችን እንለፍ። በኢትዮጵያ ፌዴራል መንግስትና በህወሀት መካከል እየተካሄደ ባለው ጦርነት የዩናይትድ ስቴትስ ዋና ግብ ውጊያው ፈጥኖ እንዲቆም፣ ሰላም እንዲመለስ፣ የሲቪሎች ደህንነት እንዲጠበቅ መጣር መሆኑን የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናሽ አስታውቀዋል። ትግራይ ክልል ውስጥ ባለው ሁኔታ ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ጋር ሆነው ትላንት መግለጫና ለጋዜጠኞች ጥያቄዎች መልስ የሰጡት ቲቦር ናሽ የህወሓት መሪዎች ግጭቱን ዓለም አቀፍ ገጽታ ለማስያዝ እየጣሩ ናቸው ሲሉ ከሰዋል። በሌላ በኩል ደግሞ እስከ ሁለት መቶ ሺህ ሊደርስ የሚችል ቁጥር ያላቸው ኢትዮጵያውያን ተሰደው ሱዳን ሊገቡ ይችላሉ ብለው እንደሚጠብቁ፣ አፋጣኝ ዓለም አቀፍ ድጋፍ እንዲደርስላቸው የጠየቁት በሱዳን የተባበሩት መንግስታት ለሕፃናት ደራሽ ተቋም ዩኒሴፍ የሱዳን ተጠሪ ተናግረዋል ሱዳን ውስጥ ያለው የኢትዮጵያውያን ስደተኞች ሁኔታ ደግሞ ሙሉ ሰብአዊ ቀውስ ነው ብለዋል በተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች ለቪኦኤ በሰጡት ቃል ዝርዝሩን ሰለሞን አባተ ይዟል ሰለሞን አባተን እናመሰግናለን። በሌላ በኩል የኢትዮጵያ አየር ኃይል በቅርቡ ባካሄደው ድብደባ በትግራይ ክልል መዲና የሚገኘውን ዩኒቨርሲቲ መምታቱንና ከባድ ጉዳት መድረሱን አንድ የዩኒቨርሲቲው ባለስልጣን ለአሶሽየትድ ፕሬስ አስታወቁ። ይህ የተሰማው ዩናይትድ ስቴትስ ሁለቱም ተፋላሚ ወገኖች ውጥረቱን ለማብረድ ለቀረቡ ጥሪዎች ትኩረት እየተሰጡ እንዳልሆነ እየገለጸች ባለችበት ወቅት ነው። የዩኒቨርሲቲው ከፍተኛ ባለስልጣን ስለ ጉዳቱ ያስታወቁት በዛሬው ዕለት ለአሶሺየትድ ፕረስ በላኩት ኢሜል መሆኑም ተዘግቧል። በመቀሌው የአየር ጥቃት የሞቱ አሊያም የተጎዱ ስለመኖራቸው ግልጽ አለመሆኑን በዘገባው ላይ ተጠቅሷል። እንዴት መንግስት የገዛ ህዝቦቹን በቦምብ ይደበድባል? ሲሉ የዩኒቨርሲቲው ባለስልጣን መጠየቃቸውን የዜና አውታሩ ጠቅ ሷል አሶሽየትድ ፕረስ ባለስልጣኑን በቀጥታ ማግኘት ስለማይችል ስማቸውን እንዳልጠቀሰም አስታውቋል። ከኢትዮጵያ መንግስት ጉዳዩን በተመለከተ መልስ አለማግኘቱን የዜና አውታሩ አክሏል። በእኛም በኩል ከትግራይ ክልል መንግስት መረጃ ለማግኘት የምናደርጋቸው የተለያዩ ሙከራዎች የስልክና ኢንተርኔት አገልግሎት በመቋረጡ ሊሳካልን አልቻለም። ወደ ተከታዩ ዘገባ እንለፍ። ህወሓት ትላንት ሌሊት ወደ ባህር ዳር የተኮሳቸው ሮኬቶች ምንም አይነት ጉዳት አለማድረሳቸውን የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀኔራል ይልማ መርዳሳ አስታወቁ። ሮኬቶቹ ከየት እንደተተኮሱ እናውቃለን ያሉት ዋና አዛዡ ያረፉትም በገበሬ ማሳ ላይ ነው ሲሉ ለአሜሪካ ድምጽ ተናግረዋል። እንደ ሜጀር ጀኔራሉ ገለጻ በህወሓት እጅ የነበሩ ሮኬቶች አየር ኃይሉ ከዚህ ቀደም ባካሄዳቸው ድብደባዎች ወድመዋል። ህዋት አሁን የተኮሳቸውም በኮንትሮባንድና በተለያየ መንገድ ያስገባቸውና በየጉድጓዱ የደበቃቸው ናቸው ብለዋል። የኢትዮጵያ አየር ኃይል እየወሰዳቸው ባሉ እርምጃዎች ሲቪሎች ተጎድተው እንደማያውቁ የገለጹት ዋና አዛዡ ህዋት በዚህ ረገድ የሰነዘራቸውን ውንጀላዎችም አጣጥለዋል። የ የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳን በስልክ ያነጋገራቸው እስክንድር ፍሬው ነው። ትላንት ወደ ባህር ዳር የተተኮሱትን ሮኬቶች በተመለከተ ከሚያብራሩበት ይጀምራሉ። ትክክል ነው። ከምሽቱ ሰባት ሰዓት ከምናምን አካባቢ ዝምታ ወይም ደግሞ ጽንፈኛ ኃይሉ ከረዥም ጊዜ ሲዘጋጅበት ስለነበረ ከደበቀ ቦታ ወደ ህዝብ ተኩሷል ሁለት ሮኬቶች እኚህ ሮኬቶች ወደ አውበ ቦታ ላይ ደርሰን ሁለቱም የገበሬ ማሳ ላይ ነው የወደቁት። እሱን አጣርተናል። ቴት አካባቢ እንደተተኮሱም እናውቃለን። ስለዚህ አሁን ባለው እንደማሞጫው እየቀረበ ስለሆነ በአጭር ጊዜ ውስጥ እንቆጣጠራለን የሚል አመለካከታለን። የደረሰ ጉዳትም የለም። አንድም ንብረት ላይም አንድም ሰው ላይም የደረሰ ጉዳት የለም። የገበሬ ማሳ ላይ ነው የወደቀው። ይ ያለኝ መረጃ እነዚህ ሮኬቶች ከዚህ ቀደም በሰሜን ዝ ስር የነበሩ ናቸው። ከየት የመጡ ናቸው? ምክንያቱም ከዚህ በፊት ወድመዋል የሚል መረጃም ተሰጥቶ ነበረ። በትክክል እኛ ባለን መረጃ ሁሉንም እኛ ባይወድም ኖሮ አደጋው ምን ያህል የከፋ እንደሚሆን ማየት ይቻላል። እነኚህ ለረጅም ጊዜ ሲዘጋጁ ስለነበረ በየጥሻው በየጉድጓድ ውስጥ በኮንትሮባንድም በተለያየ መንገድ አስገብተው የደበቁ ያለ መሆኑን መታወቅ አለበት። አሁን የመጨረሻ ሲሆን ነው እነዚህን እያወጡ ከየጉድጓድ ውስጥ እየጠቀሱ ያለው እንጂ፣ መጀመሪያ አካባቢ እኛ እዛ አካባቢ ያለውን ሚሳይሎችና ሮኬቶች በሙሉ የመጀመሪያ ዙር ላይ አጠፍተናቸዋል። እኚህ ግን ለዚሁ ስራ ሲዘጋጁ ስለነበሩ ረዥም አመታት ሳይታወቅ በየቦታው የጠበቋቸው መሆኑን ማየት ይቻላል። ጄኔራል ወደ አየር ኃይሉ እንቅስቃሴዎች ልመልሰውት፣ ለሲቪል ኢላማዎች ጥንቃቄ ከማድረግ አንጻር ምን ያህል ጥንቃቄ ይደረጋል? በእስካሁኑ የአየር ጥቃት ነገር በተደጋጋሚ ገልጫለሁ። እኛ የራሳችን የእርዳጅ አፈጣጠም ስነስርዓት ያለን ህግ ያለን በህግ የምንተዳደር ፓይለቶቻችንም ሁላችንም ስንመራም ፓይለቶችም ሲጓጉ ራሳቸው የሆነ የግዳጅ አፈጻጸም ህግጋት አለ። እነዚህ ግጋቶች ሲቪሊያም የተሰበሰቡበት የእምነት ቦታዎች ከፍተኛ የሆነ ጥንቃቄ ነው የሚደረገው። ለዚያም ሲባል ነው እስከዛሬ እነ የሚገጽኛ አመራር መምታት ስላቃተን አይደለም ወይ ወደ ቤተክርስቲያን ወይ ወደ ህዝብ ነው ተጠግቶ መግለጫ የሚሰጡት የሚታዩ ለምሳሌ አሁን እነሱ በየማታ ወጥቶ መግለጫ የሚሰጡበት ድምፅ ወያኔ የትግራይ ቴሌቪዥን ያሉበት በሙሉ እናውቃቸዋለን። በደንብ ነው ማለት ምንም ግልጽ ነው። የት እንዳሉም እናውቃለን። ኮኦርዲኔሽናቸውን እናውቃለን። ነገር ግን እነኚህ ተቋማት ህዝብ መሀል ስለሆኑ ነው እስከዛሬ ታግሰን፣ ህዝብ ይጎዳል ብለን። ሁለተኛ ወራሪዎቻችን ከአንዴም ሁለቴ ሶስቴ መሳሪያ ጭኖ ሄደው ካልመሰላቸው መንደር አለበት ህዝብ አለበት ብሎ ካመኑና ካልመሰላቸው ከሁለት ሶስት መስራት መደጫ የተመለሱበት አጋጣሚዎች ብዙ ናቸው። ስለዚህ ጠላት ራሱ አድርጎ ራሱ እንደሚጮሆ ሳይሆን ዘራሪዎቻችን ከፍተኛ ጥንቃቄ ከፍተኛ ጥንቃቄ ለህዝብና ለንብረት እያደረግን ይህን ያለ መሆኑን ነው። ለምሳሌ ባለፉት ሀያ አራት ሰዓታት ትናንትን ጨምሮ የተደረጉ የአየር ድብደባዎች ነበሩ። በእርግጥ አሉ አሉ አሁንም እንደቀጠለ ነው። ትናንትም ድብደባ አድርገናል። እነኚህ በፍጹም ከሲቪል ጋር የማያያዙ ጠላት ሊጠቀምበት ይችላል ብለን የምናስባቸው ከጦርነቱ ጋር ቀጥታ ግንኙነት አላቸው የሚለውን መሰረተ ልማቶች በእርግጥ የመጀመሪያ ራስ ላይ በብዛት አጠፍተናል። ነዳጅ ዲፖዎች፣ የመሳሪያ ማከማቻዎች አጠፍተናል። አሁንም ግን ሊቀሩ የሚችሉ ጠላት ይጠቀምበታል የምንለውን ጥንቃቄ አድርገን እየመጣን ነው ያለ አሁን ነው አሁኑ በአሁኑ ሰዓት እንኳን ህወት ዩኒቨርሲቲውን ጨምሮ በመቀሌ ከተማ አንዳንድ አካባቢዎች ጭምር ጥቃት መፈጸሙንና ሰዎች መጎዳታቸውን የገለጸባቸው አሉ። እና ምንድን ነው በዚህ ላይ ያለሁት አስተያየት በት ይሄ በፍጹም ከእውነት የራቀ ነው። እዚ አካባቢ አመራሩ ተደራጅቶ ቁጭ ብሎ የሚመራበት የመገናኛ ወይም ደግሞ ኮሚኒኬሽን ማዕከላቸው የነበረ ቦታ ነው። እጅግ በጣም ጥንቃቄ የተሞላበት ነው። ያጠቃ ነው። የት አካባቢ ማለት ነው እዛ አካባቢ ሲሉ ከመቀሌ ዳገቱ ላይ ከዩኒቨርሲቲ ወደ ዳገቱ መውረጃው ላይ ስለዚህ መረጃዎች አሉን። እዛ ቁጭ ብሎ ነው ሲመሩ የነበረው። ለዛ ነው ያጠቃ ነው። ግን በእኛ ባደረግነው ጥቃት ግን አንድም አንድም በእርግጠኝነት መናገር ይቻላል አንድም ሰው አልተጎዳም። ምናልባት እዛ አካባቢ ጁንታው አመራር ተጎድቶ ሊሆን ይችላል። እሱን እነሱን እንደ ህዝብ አን- አንቆጥራቸውን ለወደፊትን ይቀጥላል ስለዚህ እዛ እሱንም በጥንቃቄ ጥንቃቄ በተሞላበት ነው ያጠቃ ነው በአሁኑ ሰዓት እንኳን ጁንታው የት እንዳለ በደንብ ብሎ የምናቀኛ ግን በዚህ የተካኑ ስለሆኑ ህዝብ ውስጥ መጥቶ ቁጭ ስለምሉ ህዝብ ይጎዳል ብለን ነው ጥንቃቄ እያደረግን ያለ ነው አየር ኃይሉ ድሮኖችን ጨምሮ በኢትዮጵያና በአፍሪካ የሌሉ ውስብስብ መሳሪያዎችን በመጠቀም ጥቃት እየፈጸመ ነው የሚል ውንጀላም በህዋት በኩል ተሰንዝሯል። ሰሞኑን ከህዋት በወጣ መግለጫ ዩናይትድ አረብ ኤምሬትስ የሚለው ስምም የተጠቀሰበት አጋጣሚ አለ። ምንድን ነው በዚህ ላይ የእርስዎ ምላሽ ጄኔራል? እኛ በሶስት አቅጣጫ ነው ጠላትን የምናጠቀው። እነሱ በዚህ በውሸት የተቃኑ ናቸው። አንደኛ የአቪዬሽን ወይም ደግሞ የአውሮፕላን ጥቃት ነው። ሌላኛው ከምድር ወደ ሰማይ የምንከላከልበት ምሳይል ነው። ሶስተኛው በዚህ ሁለት ዓመት ተኩል ከተገነቡት አቅሞች እና ትልቅ አቅም ከገነባናቸው የዩኤቪ ወይም ሰው አልባ አውሮፕላን ነው። አሰልጥነን ምትጥቁንም ታጥቀን ከዚሁ ከማዕከል ከማዕከል ተነስቶ ነው እየሰራንባቸው ያሉ። ይሄ ከእውነት የራቀ የቅጥፈት ነው። ለእኔ በጣም ቅጥፈት ነው። ሌላ ሰውም አልጋበዝንም፣ ሌላ ሀይልም የለም። በራሳችን በገነባነው አቅም ነው ጠላትም እየደመሰስ ነው ያለ ነው። ሜጀር ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ዋና አዛዥ፣ እንግዲህ ሰሞኑን ደግሞ በሌላ መረጃ ቃለ መጠየቅ እንደምናደርግ ተስፋ አድርጋለሁ። ለዛሬው በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። ስለደወላቸው እስክንድርንና እንግዳውን እናመሰግናለን። በሌላ በኩል ወደ ባህር ዳር የተተኮሱት ሮኬቶች ጉዳት አለማድረሳቸውንና ያረፉትም ማሳ ላይ መሆኑን የዓይን እማኞቹ ለአሜሪካ ድምጽ አረጋግጠዋል። በቦታው ለተገኘችው ዘጋቢያችን አስቴር ምስጋናው አርሶ አደሮቹ የሰጡትን አስተያየት በአጭሩ እናስደምጣችሁ። አተንኩት ካሴ ይባላለሁ። በትናንትናው ዕለት ያው በሶስት ቀን የተከመረ ክምር ሁለት ክምሮች ነበሩ። ከዚያ ስምንት ሰዓት ላይ ያው የሆነ ተኩስ ሰማነ። ከባድ መሳሪያ ነገር ማለት ነው። ያን ስንሰማ እንደገና ከብት ቤት እንደተኛሁ ነበረ ቀና ብዬ እየሳይ የእሳት ምዝግዝግ ይመጣል። ከዛ የእሳት ምዝግዝጉ እየመጣ እያለ አሁንም ደግሞ ተኩስ ተጨመረ ሶስት ጊዜ። ነጩ እንደ ቀበሌ ግን አራት ነው የመሰልን ማለት አሁን የዋርካ ቀበሌ፣ የዛፍ ቀበሌ፣ የቤት ቀበሌ የሚባል አለ። አራት መሰልን ግን እኔ ሳዳምጡ ሶስት ነው። ከዚ የተሊ ዘበኛ ነበሩ። ከዛ ምንድን ነው ስንል የሽፈራውን ማሽላ ሰዓት በላው። የምን ሰዓት ነው የጮኸው? መሳሪያ በላው ሲለና ከዛ እየተሯሯጠ ቅድሚያ ባለቤቱ መጣ። እኔ እንኳን ወደ ኋላ ነው ከከትዬ መጥቼ ነበረ። ያው በእግሬ ነው መጥቼ ነበረ። ከዛ የከተማው ሰውም አንዳንዱ ባለሞተርም ቀድሞኛ ያገኘሁትኝ። ከዚያ ምን ሆነውትን አላወኩም። እስኪ ስሞትን ይንገሩኝ። የእኔን ነው እናንተና ማታ የሆነውን እስኪ ይንገሩኝ። ከተኛሁበት እንደወሰደ ድብልቅ ሰጠው። እኛ ዘወር ብንል ምንም ሰለሞን አባተን እናመሰግናለን። በሌላ በኩል የኢትዮጵያ አየር ኃይል በቅርቡ ባካሄደው ድብደባ በትግራይ ክልል መዲና የሚገኘውን ዩኒቨርሲቲ መምታቱንና ከባድ ጉዳት መድረሱን አንድ የዩኒቨርሲቲው ባለስልጣን ለአሶሽትድ ፕሬስ አስታወቁ። ይህ የተሰማው ዩናይትድ ስቴትስ ሁለቱም ተፋላሚ ወገኖች ውጥረቱን ለማብረድ ለቀረቡ ጥሪዎች ትኩረት እየተሰጡ እንዳልሆነ እየገለጸች ባለችበት ወቅት ነው። የዩኒቨርሲቲው ከፍተኛ ባለስልጣን ስለ ጉዳቱ ያስታወቁት በዛሬው ዕለት ለአሶሽትድ ፕሬስ በላኩት ኢሜይል መሆኑም ተዘግቧል። በመቀሌው የአየር ጥቃት የሞቱ አሊያም የተጎዱ ስለመኖራቸው ግልጽ አለመሆኑን በዘገባው ላይ ተጠቅሷል። እንዴት መንግስት የገዛ ሕዝቦቹን በቦምብ ይደበድባል ሲሉ የዩኒቨርሲቲው ባለስልጣን መጠየቃቸውን የዜና አውታሩ ጠቅ ጠቅሷል አሶሽየትድ ፕረስ ባለስልጣኑን በቀጥታ ማግኘት ስለማይችል ስማቸውን እንዳልጠቀሰም አስታውቋል። ከኢትዮጵያ መንግስት ጉዳዩን በተመለከተ መልስ አለማግኘቱን የዜና አውታሩ አክሏል። በኛም በኩል ከትግራይ ክልል መንግስት መረጃ ለማግኘት የምናደርጋቸው የተለያዩ ሙከራዎች የስልክና የኢንተርኔት አገልግሎት በመቋረጡ ሊሳካልን አልቻለም። ወደ ተከታዩ ዘገባ እንለፍ። ህወሓት ትላንት ሌሊት ወደ ባህር ዳር የተኮሳቸው ሮኬቶች ምንም አይነት ጉዳት አለማድረሳቸውን የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጄኔራል ይልማ መርዳሳ አስታወቁ። ሮኬቶቹ ከየት እንደተተኮሱ እናውቃለን ያሉት ዋና አዛዡ ያረፉትም በገበሬ ማሳ ላይ ነው ሲሉ ለአሜሪካ ድምጽ ተናግረዋል። እንደ ሜጀር ጄኔራሉ ገለጻ በህወሓት እጅ የነበሩ ሮኬቶች አየር ኃይሉ ከዚህ ቀደም ባካሄዳቸው ድብደባዎች ወድመዋል። ህወሓት አሁን የተኮሳቸውም በኮንትሮባንድና በተለያየ መንገድ ያስገባቸውና በየጉድጓዱ የደበቃቸው ናቸው ብለዋል። የኢትዮጵያ አየር ኃይል እየወሰዳቸው ባሉ እርምጃዎች ሲቪሎች ተጎድተው እንደማያውቁ የገለጹት ዋና አዛዡ ህወሓት በዚህ ረገድ የሰነዘራቸውን ውንጀላዎችም አጣጥለዋል። የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳን በስልክ ያነጋገራቸው እስክንድር ፍሬው ነው። ትላንት ወደ ባህር ዳር የተተኮሱትን ሮኬቶች በተመለከተ ከሚያብራሩበት ይጀምራሉ። ትክክል ነው። ከምሽቱ ሰባት ሰአት ከምናምን አካባቢ ልምታው ወይም ደግሞ ጽንፈኛ ኃይሉ ከዥም ጊዜ ሲዘጋጅበት ስለነበረ ከደበቀው ቦታ ወደ ህዝብ ተኩሷል ሁለት ሮኬቶች የሚሉት ሮኬቶች ወዲያው በቦታ ላይ ደርሰን ሁለቱም የገበሬ ማሳ ላይ ነው የወደቁት። እሱን አጣርተናል። ቴት አካባቢ እንደተተኮሱም እናውቃለን። ስለዚህ አሁን ባለው እንደ ማሞቻው እየቀረበ ስለሆነ በአጭር ጊዜ ውስጥ እንቆጣጠራለን የሚል አመለካከት አለን። የደረሰ ጉዳትም የለም። አንድም ንብረት ላይም አንድም ሰው ላይም የደረሰ ጉዳት የለም። የገበሬ ማሳ ላይ ነው የወደቀው። ይሄን ያለኝ መረጃ እነዚህ ሮኬቶች ከዚህ ቀደም በሰሜን እዝ ስር የነበሩ ናቸው። ከየት የመጡ ናቸው? ምክንያቱም ከዚህ በፊት ወድመዋል የሚል መረጃም ተሰጥቶ ነበረ። በትክክል እኛ ባለን መረጃ ሁሉንም እኛ ባይወድም ኖሮ አደጋው ምን ያህል የከፋ እንደሚሆን ማየት ይቻላል። እነኚህ ለረጅም ጊዜ ሲዘጋጁ ስለነበረ በየትሪሻው በየጉድጓዱ ውስጥ በኮንትሮባንድም በተለያየ መንገድ አስገብተው የደበቁ ያለ መሆኑን መታወቅ አለበት። አሁን የመጨረሻ ሲሆን ነው እነዚህን እያወጡ ከየጉድጓዱ ውስጥ እየጠቀሱ ያለው እንጂ መጀመሪያ አካባቢ እኛ እዛ አካባቢ ያለውን ሚሳይሎችና ሮኬቶች በሙሉ የመጀመሪያ ዙር ላይ አጠፍተናቸዋል። እነኚህ ግን ለዚሁ ስራ ሲዘጋጁ ስለነበር ረዥም ዓመታት ሳይታወቅ በየቦታው የደበቋቸው መሆኑን ማየት ይቻላል። ጄኔራል፣ ወደ አየር ኃይሉ እንቅስቃሴዎች ልመልሰዎት። ለሲቪል ኢላማዎች ጥንቃቄ ከማድረግ አንጻር ምን ያህል ጥንቃቄ ይደረጋል? በእስካሁኑ የአየር ጥቃት ይህ ነገር በተደጋጋሚ ገልጫለሁ። እኛ የራሳችን የእርጋጅ አፈጣጠም ስነ ስርዓት ያለን ህግ ያለን፣ በህግ የምንተዳደር ፓይለቶቻችንም ሁላችንም ስንማርም ፓይለቶችም ሲዋጉ የራሳቸው የሆነ የግዳጅ አፈጻጸም ህግጋት አለ። እነዚህ ህግጋቶች ሲቪሊያን የተሰበሰቡበት የእምነት ቦታዎች ከፍተኛ የሆነ የጥንቃቄ ነው የሚደረገው። በዛም ሲባል ነው እስከዛሬ እነ የሚገጽኛ አመራር መምታት ስላቃተን አይደለም ወይ ወደ ቤተ ክርስቲያን ወይ ወደ ህዝብ ነው ተጠግቶ መግለጫ የሚሰጡት የሚታዩ ለምሳሌ አሁን እነሱ በየማታ ወጥቶ መግለጫ የሚሰጡበት ድምፀ ወያኔ፣ የትግራይ ቴሌቪዥን ያሉበት በሙሉ እናውቃቸዋለን በደንብ ነው ምንም ግልጽ ነው። የት እንዳሉም እናውቃለን፣ ኮኦርዲኔሽናቸውን እናውቃለን። ነገር ግን እነዚህ ተቋማት ህዝብ መሀል ስለሆኑ ነው እስከዛሬ ታግሰን ህዝብ ይጎዳል ብለን። ሁለተኛ ወራሪዎቻችን ከአንዴም ሁለቴ ሶስቴ መሳሪያ ጭኖ ሄዶ ካልመሰላቸው እንደር አለበት ህዝብ አለበት ብሎ ካመኑና ካልመሰላቸው ከሁለት ሶስቴ መሳሪያ እንደጫኑ የተመለሱበት አጋጣሚዎች ብዙ ናቸው። ስለዚህ ጠላት ራሱ አድርጎ ራሱ እንደሚጮህ ሳይሆን ዘራሪዎቻችን ከፍተኛ ጥንቃቄ ከፍተኛ ጥንቃቄ ለህዝብና ለንብረት እያደረግን ይህን ያለ መሆኑን ነው የሚገልጸው። ለምሳሌ ባለፉት ሀያ አራት ሰዓታት ትናንትን ጨምሮ የተደረጉ የአየር ድረዋዎች ነበሩ። በእርግጥ አሉ አሉ አሁንም እንደቀጠለ ነው። ትናንትም ደብደባ አድርገናል። እነኚህ በፍጹም ከሲቪል ጋር የማያያዙ ጠላት ሊጠቀምበት ይችላል ብለን የምናስባቸው ከጦርነቱ ጋር ቀጥታ ግንኙነት አላቸው የሚለውን መሰረተ ልማቶች በእርግጥ የመጀመሪያ ራስ ላይ በብዛት አጠፍተናል። ነዳጅ ዲፖዎች፣ የመሳሪያ ማከማቻዎች አጠፍተናል። አሁንም ግን ሊቀሩ የሚችሉ ጠላት ይጠቀምበታል የምንለውን ጥንቃቄ አድርገን እየመጣን ነው ያለ ነው አሁኑ በአሁኑ ሰዓት እንኳን ህወሓት ዩኒቨርሲቲውን ጨምሮ በመቀሌ ከተማ አንዳንድ አካባቢዎች ጭምር ጥቃት መፈጸሙንና ሰዎች መጎዳታቸውን የገለጸባቸው አሉ እና ምንድን ነው በዚህ ላይ ያለውት አስተያየት? በትክክል ይሄ በፍጹም ከእውነት የራቀ ነው። እዛ አካባቢ አመራሩ ተደራጅቶ ቁጭ ብሎ የሚመራበት የመገናኛ ወይም ደግሞ ኮሚኒኬሽን ማዕከላቸው የነበረ ቦታ ነው። እጅግ በጣም ጥንቃቄ የተሞላበት ነው፣ ያጠቃ ነው። የት አካባቢ ማለት ነው? እዛ አካባቢ ሲሉ ከመቀሌ ዳገቱ ላይ ከዩኒቨርሲቲ ወደ ዳገቱ መውረጃው ላይ ስለዚህ መረጃዎች አሉን። እዛ ቁጭ ብሎ ነው ሲመሩ የነበረው። ለዛ ነው ያጠቃነው። ግን በእኛ ባደረግነው ጥቃት ግን አንድም አንድም በእርግጠኝነት መናገር ይቻላል አንድም ሰው አልተጎዳም። ምናልባት እዛ አካባቢ ጁንታው አመራር ተጎድተው ሊሆን ይችላል። እሱን እነሱን እንደ ህዝብ አንቆጥራቸውን ለወደፊትን ይቀጥላል ስለዚህ እዛ እሱንም በጥንቃቄ ጥንቃቄ በተሞላበት ነው ያጠቃ ነው። በአሁኑ ሰዓት እንኳን ጁንታው የት እንዳለ በደን ብሎ የምናቀውኛ ግን በዚህ የተካኑ ስለሆኑ ህዝብ ውስጥ ገብቶ ቁጭ ስለምሉ ህዝብ ይጎዳል ብለን ነው ጥንቃቄ እያደረግን ያለነው። አየር ኃይሉ ድሮኖችን ጨምሮ በኢትዮጵያና በአፍሪካ የሌሉ ውስብስብ መሳሪያዎችን በመጠቀም ጥቃት እየፈጸመ ነው የሚል ውንጀላም በህወሓት በኩል ተሰንዝሯል። ሰሞኑን ከህወሓት በወጣ መግለጫ ዩናይትድ አረብ ኤምሬትስ የሚለው ስምም የተጠቀሰበት አጋጣሚ አለ። ምንድን ነው በዚህ ላይ የእርስዎ ምላሽ ጀነራል? እኛ በሶስት አቅጣጫ ነው ጠላትን የምናጠቀው። እነሱ በዚህ በውሸት የተካኑ ናቸው። አንደኛ የአቪዬሽን ወይም ደግሞ የአውሮፕላን ጥቃት ነው። ሌላኛው ከምድር ወደ ሰማይ የምንከላከልበት ሚሳይል ነው። ሶስተኛው በዚህ ሁለት ዓመት ተኩል ከተገነቡ አቅሞች እና ትልቅ አቅም ከገነባ ናቸው የዩኤቪ ወይም ሰው አልባ አውሮፕላን ነው አሰልጥነን ምትጥቁንም ታጥቀን ከዚሁ ከማዕከል ከማዕከል ተነስቶ ነው እየሰራንባቸው ያሉ። ይሄ ከእውነት የራቀ የቅጥፈት ነው። ለእኔ በጣም ቅጥፈት ነው። ሌላ ሰውም አልጋበዝንም። ሌላ ኃይልም የለም። በራሳችን በመነባ ነው አቅም ነው ጠላትን እየደመሰሰ ነው ያለ ነው። ሜጀር ጀኔራል ይልማ መርዳሳ የኢትዮጵያ አየር ኃይል ዋና አዛዥ። እንግዲህ ሰሞኑን ደግሞ በሌላ መረጃ ቃለመጠየቅ እንደምናደርግ ተስፋ አድርጋለሁ። ለዛሬው በጣም አመሰግናለሁ። በአሜሪካ ድምፅ ሬዲዮ አድማጮች ስም አመሰግናለሁ ያስበ ደወላቸው። እስክንድርንና እንግዳውን እናመሰግናለን። በሌላ በኩል ወደ ባህር ዳር የተተኮሱት ሮኬቶች ጉዳት አለማድረሳቸውንና ያረፉትም ማሳ ላይ መሆኑን የአይን ማኞቹ ለአሜሪካ ድምጽ አረጋግጠዋል። በቦታው ለተገኘችው ዘጋቢያችን አስቴር ምስጋናው አርሶ አደሮቹ የሰጡትን አስተያየት በአጭሩ እናስደምጣችሁ። አተንኩትካስ ይባላለሁ። በትናንትናው ዕለት ያው በሶስት ቀን የተከመረ ክምር ሁለት ክምሮች ነበሩ። ከዚያ ስምንት ሰዓት ላይ ያው የሆነ ተኩስ ስመነ ከባድ መሳሪያ ነገር ማለት ነው። ያን ስንሰማ እንደገና ከብት ቤት እንደተኛሁ ነበረ። ቀናብይ ሳይ የእሳት ምዝግዝግ ይመጣል። ከዛ የእሳት ምዝግዝጉ እየመጣ እያለ አሁንም ደግሞ ተኩስ ተጨመረ። ሶስት ጊዜ ነጩ እንደ ቀበሌ ግን አራት ነው መሰልን። ማለት አሁን የዋርካ ቀበሌ፣ የዛፍ ቀበሌ፣ የቤት ቀበሌ የሚባል አለ። አራት መሰልን ግን እኔ ሳዳምጠው ሶስት ነው። ከዚ የተሊ ዘበኛ ነበሩ። ከዛ ምንድን ነው ስንል የሽፈራውን ማሽላ ሰዓት በላው። የምን ሰዓት ነው የጮኸው? መሳሪያ በላው ሲለና፣ ከዛ እየተሯሯጠ ቅድሚያ ባለቤቱ መጣ። እኔ እንኳን ወደ ኋላ ነው ከከትዬ መጥቼ ነበረ። ያው በእግሬ ነው መጥቼ ነበረ። ከዛ የከተማው ሰው አንዳንዱ አንዱ ባለ ሞተርም ቀድሞኛ አገኘሁትኝ። ከዚያ ምን እንወትን አላወኩም። እስኪ ስሞትን ይንገሩኝ። የኔ ነው ኩንታይ ነው እናንተና ማታ የሆነውን እስኪ ይንገሩ። ከተኛሁበት እንቅልፍ እንደወሰደ ድብልቅ ሰጠው። አስቴር ምስጋናውን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ጎረቤት የአፍሪካ ሀገራትም ሆኑ አያሌ መንግስታት በአሁኑ ጊዜ በትግራይ ብሔራዊ ክልል የሚታየው ግጭት የውስጥ ጉዳይ እንደሆነ አቋማቸውን እንደገለጹ የውጭ ጉዳይ ሚኒስቴር አስታወቀ። በአካባቢው ሊከሰት የሚችለው ሰብአዊ ቀውስ ከማንም ባላነሰ መንግስትን እንደሚያሳስበውና ይህም እንዳይፈጠር የተቻለውን ሁሉ እንደሚያደርግ የሚኒስትሩ ቃል አቀባይ ዲና ሙፍቲ ተናገሩ። መለስካቸው አመሃ ዝርዝር አለው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ከጋዜጠኞች ጋር በነበራቸው ቆይታ በምክትል ጠቅላይ ሚኒስትርና በውጭ ጉዳይ ሚኒስትር ደመቀ መኮንን የተመራው የልዑካን ቡድን በአጎራባች የአፍሪካ ሀገራት ያደረገው የሥራ ጉብኝት አመርቂ ውጤት አስገኝተዋል ብለዋል። ቃል አቀባዩ እንደገለጹት የልውኩ ቀዳሚ ተግባር በአሁኑ ወቅት በትግራይ ክልል የሚካሄደው ወታደራዊ ግጭት በምንም መልኩ ቢታይ አንድ ሉዓላዊ ሀገርና መንግሥት ሕግን ለማስከበር የሚወስደው እርምጃ መሆኑን ለሀገራቱ መሪዎች ማስረዳት ነበረ። ይህም በእጅጉ የተሳካ መሆኑንም የገለጹት በዚህ ሁኔታ ነበር። በዚህ ደረጃ፣ በዚህ መልክ፣ በዚህ ይዘት ምን እንወርዳቸው የሚል ይሄ ውስጥ ጉዳያችሁ ነው የለባስቱት ምናልባት ያነሱት ነገር ካለ ይሄ ነገር ሁመን ካዥዋልቲው ኮላተራል ዳሜጁ እንዴት ነው? ይህንን ደግሞ ምክትል ጠቅላይ ሚኒስትሩ ይህን ጉዳይ የሚሰሩ ተቋማት ሰብአዊ መብትን በጠበቀ ሁኔታ ሲቪሊያን እንዳይጎዱ አስፈላጊውን ጥንቃቄ፣ ማክሲመም ጥንቃቄ እንደሚደረግ አስረድቷቸዋል እና በጣም አርኪ የሆነ ጉብኝት እንደነበረ ለእናንተ ለማስረዳት ነው። የቀድሞ የውጭ ጉዳይ ሚኒስትርና አሁን የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ገዱ አንዳርጋቸውም በጅቡቲና በሱዳን ያደረጉት የስራ ጉብኝት ተመሳሳይ ስኬት እንደነበረውም አምባሳደር ዲና ሙፍቲ ገልጸዋል። ዓለም አቀፍ መሪዎች ግን በአብዛኛው በትግራይ የሚታይ ወታደራዊ ግጭት የእርስ በርስ ጦርነት ነው ይላሉ ለሚለው የጋዜጠኞች ጥያቄም አምባሳደር ዲና ምላሽ ሰጥተዋል። የዓለም አቀፍ መሪዎች የእርስ በርስ ጦርነት እያሉ ነው የሚለው ጀነራላይዜሽን በጣም ጥቅል ነው አይሰራ። ምክንያቱም ሁሉም እያሉ አይደለም። ሱዳን እያሉ አይደለም። ስ ጉዳይ እያሉ ነው። ቅድም ምንላችሁ ነገር አለ አይደለም። ስለዚህ ብዙ ጊዜ ባን ወስደው የሚል አድቫይዝ ነው። አሜሪካኖችም ባይ ዘ ወይ በስቴት ሴክሬተሪ አስታንት ሴክሬተሪ ደረጃ እያሉ ያለው ነገር ከዛ ውጣለ ፈረንሳይ ጭምር። ስለዚህ የዓለም አቀፍ ህብረተሰብ የእርስ በእርስ ጦርነት እያለ ሲቪል ሶሳይቲዎች አሉ፣ በእርግጥ ሁመን ራይት ኢንስቲቱሽን አሉ፣ ሁመን ፕላት በጣም ያቀርባሉ። በእርግጥ ዛዘር ሳያት ደግሞ የሚፈልገው እሱ ነው፣ አንደኛ ኢንተርናሽናላይዝ ማድረግ ኮንፍሊክቱ፣ ሁለተኛ ሲቪል ጦርነት ነው ማሰኘት እና ግን የዓለም አቀፍ የሚለው ጀነራላይዜሽን እንዳይሆን ስጋት አለኝ። ይሁንና ግጭትን ተከትለው የሚመጡ ችግሮችን በተመለከተ ቃል አቀባዩ የሚከተለውን ብለዋል። ነገር ግን ኮላተራል ዳሜጆች ሁልጊዜ እንደዚህ ነገር የሚኖርበት ጊዜ ይኖራሉ። የመንግስት ኮሚትመንት አሁንም በተደጋጋሚ እየተባለ ያለው በተቻለ መጠን ካዥዋልቲ፣ ሲቪሊየን ካዥዋልቲ እንዳይኖር የመቀነስ እንትን ነው። በዚህ ግጭት ምክንያት የተወሰኑ ተፈናቅሎ የሚሄዱ ሰዎችን በተመለከተም አስፈላጊው ጥንቃቄ መመለስ ስራ እንዲሰራ ነው። አንከሱዳን ጋር ያለን ነገር እሱ ነው። በውስጥም ያሉት ይህን ስራ የሚሰሩ ተቋማት እዚህ ላይ በግድ መረባረብ አለባቸው። ይህንን ኃይል የራሷን ኃይል ደግሞ ጥንቃቄ የማድረግና የመውሰድ የማስተናገድ ካፓሲቲው አለ። በሁሉቲንግ ምንድነው አሁን የኦፕሬሽኑን በጊዜ ማጠናቀቅ ነው። ሆፍ ማቀቃል የሚል ነገር አለ። ስለዚህ የሁማኒታሪያን ምትኑ የመንግስት ከንሰርን ነው ትልቅ የመንግስት ከንሰርን ነው። ይህን ከንሰርን አድሬስ ለማድረግ አስፈላጊውን ነገር እያደረገ መሆኑን የሚል ነው። በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች ማለትም ሱዳን፣ ኢትዮጵያና ግብጽ ተቋርጦ የነበረውን ድርድር ትናንት ጀምረዋል። ድርድሩ አሁን የሚገኝበት ደረጃ ምንድን ነው ለሚለው ጥያቄም ዲና ሙፍቲ መልስ ሰጥተዋል። የህዳሴ ግድብን በተመለከተ ተቋርጦ የነበረው የትሪላተራል ኔጎሼሽን መጀመሩ ነው። በሱዳን በኩል ቀርቦ የነበረው የአፍሪካ ኤክስፐርቶች ሌቭል ኢንሃንስ ሲደረግ ይል የነበረውንና ኢትዮጵያም የተቀበለችውን አቋም ግብጾች አልተቀበሉም ነበር። ያ ነው አንዱ ልዩነት የነበረው። በነገራችን ላይ ዝም ብሎ አይደለም ኤክሰርሳይዙ ቴክኒካ በብዙ ጉዳዮች ላይ ሊገል ቴክኒካል ጉዳዮች አሉ። ቴክኒካል ሲባሉ ለምሳሌ ውሃ ሞላሉ ማአት ጃርገኑ ብዙ ነው እዛ ውስጥ እና እዛ ጋር ሞሮሌስ በኤክስፐርቶች ደረጃ መቀራረብ ሁኔታ አለ። አሁን ፖለቲካል ጉድዊል ነው ሚኒስትሮቹና እና ጋር መሪዎቹ ጋር ያለው እና አሁንም በተቀሩት ጉዳዮች ላይ ለመነጋገር የጀመሩት ነው። ትላንትና ስቲል ሞዳሊቲ ይላል እንዴት እናርክ የአፍሪካ ሕብረት ኤክስፐርቶች ሮል ከፊ በል ዝቅ በል የሚል ነው። አሁን ሱዳን ትላንትና ትረተና ረጀች የሚለው ነገር ሶሊድ መረጃ የለኝም በዚህ ረገድ። ቃል አቀባዩ በኢኮኖሚያዊ ዲፕሎማሲና ዜጋ ተኮር በሆነው የዲፕሎማሲ ስራም የተከናወኑትን ዘርዝረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን ወደ ተከታዩ ዘገባ እንለፍ የኢትዮጵያ ብሮድካስት ባለስልጣን የሮይተርስ የዜና ወኪል የዘገባ ፍቃድን ሰረዘ በሚል የተዘገበው ዜና ትክክል አይደለም ሲል ባለስልጣኑ አስተባበለ የውጭ መገናኛ ብዙሀን ዘጋቢዎች የሚያጋጥማቸውን ችግር ለመፍታት ጥረት እንደሚደረግም ዳይሬክተሩ ዶክተር ጌታቸው ድንቁ ገለጹ መለስካቸው አምሃ ስርስር፣ አለው ሸገር ኤፍኤም መቶ ሁለት ነጥብ አንድ የተሰኘው ሬዲዮ ዛሬ የባለሥልጣኑን ምክትል ዳይሬክተር ጠቅሶ እንደዘገበው በሀገሪቱ ያለውን ወቅታዊ ሁኔታ በተሳሳተ መንገድ ዓለም እንዲያውቀው እና በመንግሥት ላይ ጫና እንዲበረታ በማድረጉ ዓለም አቀፍ የሚዲያ ተቋማት ላይ እርምጃ በመውሰድ ላይ ነው ብሏል። አክሎም ፈቃድ የተሰጣቸው የውጭ መገናኛ ብዙሃን ተቋማት ወቅታዊውን ሁኔታ በጥንቃቄና ሙያዊ ስነ ምግባርን በተከተለ መንገድ እንዲዘግቡ ማስጠንቀቂያ ሰጥተናል ማለታቸውን ሸገር ሬዲዮ ምክትል ዋና ዳይሬክተሩን አቶ ወንዶሰን አንዱ አለምን ይጠቅሳል። ዘገባው ይህን ማሳሰቢያ ችላ በማለት በእንቢተኝነት በቀጠሉት ላይ እርምጃ መወሰዱን ይናገርና ለዶይቼ ቬለ ለቢቢሲና ለሮይተርስ ባለስልጣኑ ማስጠንቀቂያ ሰጥተዋል ብሏል። በተለይ የሮይተርስ ወኪልን ከትናንት ጀምሮ በኢትዮጵያ ላይ ምንም አይነት ዘገባ እንዳትሰራ ሙሉ በሙሉ አግደናታል ማለታቸውን የባለስልጣኑን ምክትል ዋና ዲሬክተር ጠቅሶ ሸገር ዘግቧል። ቪኦኤ ዝርዝሩን ለማወቅ የኢትዮጵያ ብሮድካስት ባለሥልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁን አናግረዋል። ዶክተር ጌታቸው ከውይይት ያለፈ የተደረገ ነገር የለም ይሁንና የሬውተርሷ ዘጋቢ ከሀገሪቱ ህግ ውጭ ያለ ፈቃድ ግጭት ወዳለበት ስፍራ ሄዳ በመገኘቷ ሊያናግሯት ቢሞክሩም ከሙያ ስነ ምግባር ውጭ እንደመለሰች አስረድተው ይህን ብለውናል የአገሩን ህግ አክብረሽ በትህትና መረጃዎችሽን ለማግኘት ጥረት ማታደርጊ ከሆነ እዚህ እንድትሰሪ የምንፈቅደው በሀገሩ ህግ መሰረት ስለሆነ ከሮይተርስ ጋር ምንም ችግር የለብንም። ናይሮቢ ከሚገኘው የኢስት አፍሪካ ቢሮ ጋር ተነጋግረን አንቺ እንድትተኪ እናደርጋለን። ይሄን ደግሞ ለአንቺ በግልጽ እንነግርሻለን። ምክንያቱም ይሄ ይሄ ነው ብለን አስፈድተ ተቀብላ ነው የወጣችሁ እንጂ አላገዳችሁም። ምንም አያገድነው ነገር የለም። እኛ ለሮይተርስ ነው ውሳኔ ሁኔታው ነው። ሮይተርስ እኛ ባቀረብነው ቅሬታ ላይ ተመስርቶ አቤቱታችንን ተቀብለው ከአነሳት ሴትየዋን የሮይተርስ ነው ውሳኔው የሚሆነው እንጂ የፕሬስ ፈቃዷ በእጇ ነው። እኛ አገድናት ነገርም የለም፣ የተቀበልናት ነገርም የለም። ሌሎቹም ላይ እንደዚሁ ማስጠንቀቂያ ተሰጠ የሚባለው ነገር ማስጠንቀቂያ ሳይሆን በሪፖርቶቻቸው ላይ ውይይት ነው፣ ምክክር ነው ለምን ማድረግ የሚገባቸውን ነገር ሳያደርጉ እንደቀሩ አንድም ለማገዝ ነው አለበለዚያም ደግሞ ሙያዊ ግዴታቸውን በአግባቡ እንዲወጡ ለመሞገት የተደረገ ጥረት ነው እንጂ ሌላ ነገር የለውም። መረጃ የማግኘትም ችግር በተመለከተ በተለይ በውጭ ብዙሃን መገናኛ ወኪሎች ያለው ቅሬታ ተመሳሳይ መሆኑን በእኩል ደረጃ መረጃዎች ለውጭ ሀገር መገናኛ ብዙሃን ጋዜጠኞች እንደማይሰጥ አመላክቼ ይህ እንዴት ሊሻሻል ይችላል ለሚለው ጥያቄ ዶክተር ጌታቸው መልሰዋል። እንደሱ አይነት ቅሬታዎች እኛም ጋር ይመጣሉ። ይሄን ቅሬታ ወደሚመለከታቸው የመንግስት የስራ ኃላፊዎች አቅርበናል። ከቅርብ ጊዜ ወዲህ ደግሞ የተሻለ የተቀናበረ፣ የተቀናጀ የመረጃ አሰጣጥ ሁኔታ አለ። ችግሩ እንደተፈጠረ ለሁሉም ሰው እንግዳ ስለነበር ቶሎ ብሎ በተለይ ለውጭ መገናኛ ብዙኃን ዘጋቢዎች መረጃ የመስጠት ነገር አልነበረም እና ትንሽ ግር ተሰኝተዋል። ግራ መጋባት ነበር። አሁን ግን ከቅርብ ጊዜ ወዲህ ግን በተሻለ ሁኔታ ቶሎ ቶሎ ለውጭ ሚዲያ ዘጋቢዎች መረጃ እየተሰጠ ነው። አለመስጠቱም ሊሆን ይችላል አንዱ ችግር ብሎ ስለታሰበ ችግሩ እንደተከሰተም በጣም ልምዱ ስላልነበረ እና የተደራጀ ነገር ስላልነበር ትንሽ ክፍተቱ ነበር። እሱን ክፍተት ታውቋል። በኋላ ላይ ለማሻሻል የተሞከረው ሙከራ ጥሩ ነው፣ መቀጠል ግን ያለበት ነገር ነው ብዬ ነው ማምነው። በጣም አመሰግናለሁ ስለ ትብብሮ ዶክተር ጌታቸው ድንቁ። እሺ አመሰግናለሁ። መለስካቸው መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ትላንት ሐሙስ በተካሄደው ዓለም አቀፉ የፕሬስ ነጻነት ዝግጅት ላይ እስር፣ ጥቃትና አፋኝ ድንጋጌዎችን የተቋቋሙ ጽኑ ጋዜጠኞች ተከብረዋል። ጋዜጠኞችን ደህንነት ለመጠበቅ የተቋቋመው ዓለም አቀፉ አካል አሸናፊ አድርጎ የመረጣቸው ከባንግላዴሽ፣ ከኢራን፣ ከናይጄሪያ እና ከሩሲያ የተውጣጡ ጋዜጠኞች መሆናቸው ተመልክቷል። የቪኦኤ የፕሬስ ነጻነት ኤዲተር ጄሲካ ጄሬት ተከታዩን ዘገባ አሰናድታለች። ደረጀ ደስታ ያቀርበዋል።